ኢትዮጵያ ውስጥ በርካታ ዜጎች በተፈጥሯዊና ሰው ሰራሽ አደጋዎች ምክንያት ለመራመድ እንዳይችሉ እንደ ፍላጎታቸው እንዳይንቀሳቀሱ ሆነዋል። እነዚህ ዜጎች ዳግም መራመድ ይችሉ ዘንድ የሚያግዙ ሰው ሰራሽ ቁሳቁሶች በበቂ መጠን አለመገኘታቸው ደግሞ ችግሩን የበለጠ አግዝፎታል። ይህን የተመለከቱ ነዋሪነታቸውን በእንግሊዝ ለንደን ያደረጉት አቶ ሰለሞን አማረ ግን ከአጋሮቻቸው ጋር በርካቶች ዳግም የሚራመዱባቸውን ሰው ሰራሽ እግሮች በማ ለማዘጋጀት እያደሉ ይገኛሉ ስለዚህ በጎ ስራቸው ያናገራቸው ሀብታሙ ስዩም ነው ወደ መልካሙ ተግባር እንዴት እንደገቡ አስቀድሞ ጠይቋቸዋል ነው ያው የእኔ የመጀመሪያ ሙያ ነው ረጅም ዓመታት ቆይቼ በጣለው በስራ በስራው እና በትምህርት በአገልግሎቱ ማለት ነው በኢትዮጵያም በአባ አውሮፓም ሌላ ተጨማሪ ሙያ የለኝም የመጀመሪያው የመጨረሻው ሙያ ስለሆነ ሀገር ቤት በነበሩበት ጊዜ ለረጅም ጊዜ ያገልግያለሁ በተለይ ሚሊትሪውን በደንብ አገልግዬ ነበር። ባለፈ ደግሞ እንደዚህ ሲቪል ሰርቫንቱንም እንደዚሁ አገልግዬ ነበር። ወደ ኢትዮጵያ ከኢትዮጵያ ከወጣ በኋላ ደግሞ እንደዚሁ አውሮፓ ላይ የእንግሊዝ ሀገር የምኖርበት አንግሊዝ ሀገር እንግሊዞችን የማገልገል ስራ ነበረ። ግን ሁሉ ጊዜ ሀገርን የማሰብ ሁኔታ ነበር እና በዛ ምክንያት ሙያውን ተግባራዊ በማድረግ ሀገራችን ላይ ያሉትን ብኖቻችንን በማሰብ የተሰራሽ አካል ለማቅረብ ነው እንግዲህ እያደረግን ያለ ነው። በቅርቡ በጀመራችሁት ዘመቻ አማካኝነት ምን ያክል ሰዎችን ዳግም እንዲራመዱ አገዛችሁ? አገልግሎታችሁን ያገኙ ሰዎችስ ከየት ከየት አካባቢዎች የመጡ ናቸው? አሁን ትንሽ ፕላን ተበላሽቶብኛል ያለው ነገር ማለት ነው። ምንድን ነው ከመጣንበት ጊዜ አኳያ አንድ ወር ያህል አልሰራንም። አንዳንድ አስቸጋሪ ሁኔታዎች ነበሩና እነሱን እንትን ለማድረግ ሲባል በዋናነት ወደ ስራው አልገባንም። በግል ማለትም ቤት ውስጥ አስምተ መመለካት ምናምን ነገር ለጊዜው ያለው ሁኔታ ብናስኬድም ወደ ወርክሾፕ አልገባንም ነበር። ይሁንና ወደ ወርክሾፕ ከገባን በኋላ እስካሁን አስራ አምስት በላይ ለጊዜው ሰው ሰራሽ አካል ተጠቃሚዎችን ለክተን እያስኬድንን ያለ ነው ማለት ነው። በዋናነት ፕላናችን ከሀምሳ የሚደርሱ አካል ጉዳተኞችን ነው ለመስራት ያሰብ ነው። ይህ ደግሞ በገንዘብ ሲለካ በአውሮፓ ስታንዳርድ፣ በዝቅተኛ ስታንዳርድ ወደ አስራ አምስት ሚሊዮን ብር የሚጠጋ እርዳታ ነው ለመስጠት እንግዲህ ተንቀሳቅሰን የመጣ ነው። ኢትዮጵያ ውስጥ አካላቸውን በተለያዩ ተፈጥሯዊና ሰው ሰራሽ አደጋዎች ያጡ ዜጎች ቁጥር ከፍ ያለ ነው። ወደዚህ ስራ ከገባችሁ በኋላ ገና ያልተሄደበት መስክ መሆኑን የመረዳት አጋጣሚውን አግኝታችሁ ይሆን? ተጨማሪ ዜጎች የእናንተን መሰል ድጋፍ ያገኙስ ምን ለማድረግ አስባችኋል? እውነት ለመናገር ምንድን ነው አሁን ያልከውን ነገር በጣም ትልቅ ሊታሰብበት የሚገባው ነገር ነው። ብዙ መንግስት ተቋማት፣ መንግስታዊ ያልሆኑ ተቋማትን ነገ ነገር ላይ ምንም ምንም ትኩረት እየተሰጠበትም ያለው ነገር አይደለም። ያለው በአሁኑ ሰዓት እኔም ሀገር ውስጥ ስራ ስለነበረ በተለይ በተለይ አንጋፋው የሆነው የሰው ሰራሽ አካልና የአካል ድጋፍ ማደራጃ ድርጅት በጣም ትልቅ ድርጅት ነው። እስከ ዩኒቨርሲቲ ድረስ መሆን የሚችል ድርጅት ነበር። ግን በማንም ትኩረት ስላልተሰጠው እነዚህ አካል ጉዳተኞች አገልግሎቱን ሊያገኙ አልቻሉም። እንደተረዳሁት ከሆነ እስከ ሶስት ሺህ የሚደርሱ ዌይቲንግ ሊስት አላቸው። ግን ስፖንሰርም ስለሌለ የሚከፍላቸውም ስለሌለ ዝም ብለው ተቀምጠዋል። አሁን አገራችን ላይ አይተህ እንደሆነ ላለፉት አርባ ዓመታት አምሳ ዓመታት ጦርነት ነው ያለው። በጦርነቶች የተጎዳውን ህዝብ ብታየው በጣም ከባድ ነው። እኛ ያመጣናቸው ፔሽንቶች ከየክልሉም ነው ከአዲስ አበባ አብዛኞቹ ከአዲስ አበባ ቢሆኑም በተለይ ህጻናቶችን ከክልል ያመጣናቸው ያመጣ ናቸው። ኢብን ራሱ ላለፉት አርባ ዓመታት በትግል በወታደርነት በጦርነት የተጎዱትን ነው አብዛኞቹን ለመርዳት ያሰብነው የነበረው። ግን ከቦታ እጥረት አኳያ ከተለያዩ ነገሮች ከመስሪያ ቦታ እጥረት አኳያ የቻልነውን ያህል ልንሰራ አልቻልንም። ግን አሁን መንግስት ትኩረት ሰጥቶት ጉዳዩን የሚረዳን ከሆነ በዓመት ቢያንስ ከአንድ ሺህ በላይ አካል ጉዳተኞችን አርቲፊሻል እግር የመስጠት እቅድ ይኖረናል ብሎ ወደፊት ማለት ነው። ለሚቀጥሉት ሁለት ዓመታት ግን ትኩረት በጣም እንሻለን እኛ ብቻችንን የምንሰራው ነገር አይደለም። በዘመናዊ ቴክኖሎጂ የሚሰራ ስለሆነ ይህን ከታገዘልን በዓመት ውስጥ የተጣራ ጥሩ ዘመናዊ አርቲፊሻል ለአንድ ሺ የሚሆን ህብረተሰብ እንሰጣለን ማለት ነው። በአመት ውስጥ እንግዲህ የምትሰሩት ስራ ሰዎች ዳግም እንዲራመዱ፣ ዳግም ወደ እንቅስቃሴ እንዲገቡ የሚያደርግ ከመሆኑ አንጻር ደስታ ምላሽ የምታገኙ ይመስለኛል። ከማትረሷቸው ገጠመኞችና የተጠቃሚዎች አስተያየት እስቲ አንድ ሁለቱን ያጋሩን። ለምሳሌ በቀደምታ የገጠመኝን ልንገር፣ ቤቴን ይልቅ፣ እንደውም የዛሬ ሳምንት ነው ከመደራ ቤቴ ለመውጣት ነበር ያሰብኩትኝ አንዷ ባለጉዳይ ትደውልኝና፣ ባክን ባለቤቴን ዳልኝ፣ በቃ ቢያንስ ቢያንስ ደስ ብሎት እንዲሞት አድርግልኝ አለችኝ። እንዴት አልኳትኝ። ባክን ባለቤቴ ደህና ነበረ። በጣም የሰራ ሰው ነው። በጣም ታጋኝ ነው። በጣም በጣም ጥሩ ልጆቹን በጥሩ ሁኔታ ያሳደገ ነው። ነገር ግን ሁለት አይኑ ድንገት አቆመብኝ፣ በስኳር ህመም ምክንያት ታወረብኝ። ሁለቱ ኩላሊት ፌል አደረገብኝ፣ አንድ እግሩ ተቆረጠብኝ፣ አንድ እጁ ደግሞ በድበት ትክክል አልሰራለኝ የሚል እንትን መጣ። ይሄን ነገር ስትሰማ በቃ ትረበሻለህ፣ በቃ ራስህንም ያመሃል በጣም በቃ አትችልም ያለውን ነገር ማለት ነው። ይህ በጣም በጣም ከባዱ የገጠመኝ ትልቁ የገጠመኝ ችግር ነው፣ አሁን ላይ ያለው ማለት ነው። አሁን አስበው፣ አንድ ሰው ሁለት አይን የለውም ሁለቱ ክላሪቱ ጀነሲስ እያደረገን ያለው አንድ እጁ አይሰራም አንድ እግሩ ተቆርጧል። ስለዚህ አንድ እጁ ብቻ ና አንድ እጁና አንድ እግሩ ብቻ ነው ያለው። አይምሮ ግን ጥሩ ነው ያለው። በቃ ወዲያውኑ ነገ ተነገወዲያ አምጪ እና እንሰራለት አድመልኳት መጥቼ መጥቶ ለካውተኝ ያለኝ ሰውየው እንግኝኝ ኛ አባት የስልሳ ዓመት አዛውንቱ ናቸው። አሁን ወጣት ሆኝ ያለው ነው ያሉኝ፣ ለእኔ ማለት ነው። አሁን ይሄ ቀላል ገጠመኝ አይደለም። ቢያንስ እንኳን የሰውን ችግር መረዳቱ ትልቅ ትልቅ እረፍት ነው፣ አስቁመን እንኳን ባናስኬድ ማለት ነው። እና ይሄ ነገር በጣም ያስደስታል ሌላ ሁለተኛው ገጠመኝ አንዷ ልጅ እንደዚህ ያምና ታካሚያችን ነበረች። ዘንድሮ በቃ በቤት ነው እየሄድኩ ያለሁት በቤት ነው እየሄድኩ ያለሁት እስከ ማለት ደረጃ ደርሳለች። ቼ ምንድን ነው በቃ ማቴሪያሉ ጥሩ ነው ማለት ነው። ሙያው እንኳን ባለሙያው እዚህ ያለ ግን ማቴሪያሉ የሰው መረዳት ምናምን ነገር በጣም ጥሩ እርካታ ሰጥቷቸዋል እና እንደዚህ እንደዚህ ብለው አፕሪሽት የሚያደርጉን ሰዎችም አሉ። አሁን እንደምሰማው ከሆነ ከገጠሙ ሊገጠሙ ይችም፣ አቶ ሰለሞን ለንደን እና ኢትዮጵያ እየተመላለስክ ነው ይህንን ስራ በማስተባበር በመስራት ላይ የምትገኘው የዚህ ስራ የወደፊት እጣ ምንድን ነው የሚሆነው? ጥሩ ጥያቄ ነው። ምንድን ያደረግነው ነው። አሁን እኛ ኦፕፋ የሚል መንግስታዊ ያልሆነ ተቋም ለመስራት ለማቋቋም ኦልሬዲ ዝግጅታችንን ጨርሰናል። በቀጣይ በቋሚነት ወደ ኢትዮጵያ ገብቶ የሚሰራ ነው ኦፕፋ የሚባለው ኦርቶቲክስ ፕሮስቴቲክስ ፋውንዴሽን ኢን አፍሪካ የሚል ስያሜ ያለው ነው። ማለትም የሰው ሰራሽ አካልና የአካል ድጋፍ ማደራጃ በአፍሪካ የሚል ተቋም ነው። ይህ ተቋም ሙሉ ዝግጅቱን ኦልሬዲ እያጠናቀቀን ያለውና ጉዳዩ ሲያልቁልን ወደ ኢትዮጵያ ገብተን እንሰራለን የሚል እምነት ነው ያለን። ከዛ በፊት ግን አሁን ያለንበት ሁኔታ ትንሽ አስቸጋሪ ስለሆነ ኅብረተሰቡ ምናምኑም ያግዝናል ብለን ተስፋ እናደረጋለን። ለአሁን ለጊዜው ያለው ይሄ ነው። ለወደፊት ግን ማለትም በጣም በአጭር ጊዜ ውስጥ ሀገራችን ላይ ገብተን እንሰራለን የሚል እምነት አለን። አቶ ሰለሞን አማረ፣ ከአጋሮች ጋር በመሆን በርካቶች ዳግም መራመድ ይችሉ ዘንድ እያገዝክ ያለህ በጎ አድራጊ ነህ። መጪ ዘመን በስኬት እንዲሞላ እመኝልሃለሁ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። አመሰግናለሁ። እግዚአብሔር ያክብርልኝ።